የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከምንሰማቸው ጉዳዮች መካከል ይሄ ሶስት አመት ሆኖታል። አማሮች በኦሮሚያ ና በቤንሻንጉል መሞታቸው በብዛት ማለት ነው ጥቂት ሰው እንኳን አይደለም፣ ብዙ ናቸው። መብያት ዳኝን የሰማችኋት ትናንት በዋሽንግተን ዲሲ የተካሄደውን በአማራ ብሔር ተወላጆች ላይ እየደረሱ ናቸው ያላቸውን በደሎችን ከውገዘው ሰልፍ አስተባባሪዎች መካከል አንዷ ናት። ስለ ሰልፉና ተያያዥ ጉዳዮች ቆየት ብለን እንሰማለን። ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት እሱ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ። በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በቅዱስ ጳውሎስ ሜዲካል ኮሌጅ የስነ ልቦና ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን የሰማናቸውን ደግሞ እየተስፋፋ ስለመጣው የወጣቶች የሱሰኝነት ችግርና የጤና ጠንቅ በምሽቱ ያብራሩልናል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩ እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉም በፊት ስመኝ ሸቆዬ አጫጭር የዓለም ዜናዎችን እንደሚከተለው ታስደምጠናለች። አመሰግናለሁ ሀብታሙ። በኢትዮጵያ በሱዳን እና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሺ ዘግባለች። ሦስቱም ወገኖች የመወነጃጀል ስሜት የተንጸባረቀበት መግለጫዎቹ እየወጡ መሆናቸውም ተገልጿል። የአፍሪካ ሕብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ አንቷን ሺሴኬዲ አደራዳሪነት ዋና ከተማይቱ ኪንሻሳ ላይ ትላንት ተጀምሮ የነበረው የኢትዮጵያ፣ የሱዳንና የግብጽ ድርድር ያለ ስኬት ተበትኗል። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየለ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶችን በማቻቻል እና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ይህ በእንዲህ እንዳለ ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብጽ ፕሬዝዳንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን መሙላት ካልቀጠለች ከተቋራጮ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ ሰላምታ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። የሱዳን ካቢኔ በሀገሪቱ ለስልሳ ሶስት ዓመታት የዘለቀው ጸረ እስራኤል ህግ እንዲሰረዝ የሚጠይቀውን ረቂቅ ህግ አጸደቀ። ሱዳን ይህን ህግ መሰረዟ በቅርቡ ሁለቱ ሀገሮች ግንኙነት ለመጀመር ያደረጉትን የሰላም ስምምነት ተከትሎ የንግድና የዲፕሎማሲ ትስስራቸውን ለማደስ ያደረጉት ውሳኔ አካል መሆኑ ተገልጿል። ከሱዳን አስቀድመው የተባበሩት የአረብ ኤሚሬቶች፣ ባህሬንና ሞሮኮ የሀገሮቻቸውን ተመሳሳይ ህጎች ሰርዘዋል። ከአንድ ዓመት በፊት ለእስራኤል እውቅና የሰጡ ሁለት የአረብ ሀገሮች ግብጽና ዮርዳኖስ ብቻ እንደነበሩ ይታወሳል። በብሪታንያው የኦክስፎርድ ዩኒቨርሲቲና በአስትራዜንካ በተሰራው የኮቪድ 19 ክትባት በትናንሽ ልጆችና ታዳጊ ወጣቶች ላይ በስፋት ተጀምሮ የነበረው የሙከራ ክትትል ተቋርጧል። የኦክስፎርድ ተመራማሪዎች ሙከራውን ያቋረጡት የብሪታንያ የመድኃኒት ቁጥጥር ኃላፊዎች የክትባቱን ደህንነት እያጠኑ ባሉበት በዚህ ወቅት መሆኑ ነው። የመድኃኒቶችና የጤና ጥበቃ ምርቶች ደህንነት ተቆጣጣሪው መስሪያ ቤት በዓለም ዙሪያ በበርካታ የአውሮፓ ሀገሮችም ጭምር ክትባቱን በወሰዱ የተወሰኑ ሰዎች ላይ የታየው የደም መርጋት ከክትባቱ ጋር ግንኙነት ይኖረው እንደሆነ እየተከታተለ ነው። ሆኖም እስካሁን በዓለም ዙሪያ ክትባቱን ከወሰዱት 18 ሚሊየን ሰዎች ውስጥ የደም መርጋት የታየው በ30 ሰዎች ብቻ ላይ ሲሆን ከመካከላቸው ሰባቱ ሕይወታቸው አልፏል። ዩናይትድ ስቴትስ በያዝ ነው የሚያዝያ ወር መገባደጃ ላይ ሁለት መቶ ሚሊየን አሜሪካውያንን ለመከተብ ያስቀመጠችውን ግብ ለማሳካት ተቃርባለች። የፕሬዝዳንት ባይደን አስተዳደርም በመላው ዓለም ያለውን የኮቪድ-19 ወረርሽኝን ለመከላከል ና ሌሎች ሀገሮችን የሚያግዝ አስተባባሪ በመሰየም ተጨማሪ እርምጃዎች እየወሰዱ ነው። በዚህ ወር እንደ አውሮፓውያን አቆጣጠር ሚያዝያ 19 በዩናይትድ ስቴትስ ውስጥ የሚገኙ አዋቂዎች በሙሉ ክትባቱን መውሰድ እንደሚችሉ ፕሬዚዳንት ጆ ባይደን አስታውቀዋል። ይህ ቀደም ሲል ከተቀመጠው የግንቦት አንድ ቀነ ገደብ በሁለት ሳምንት አስቀድሞ የመጣ ነው። ፕሬዚዳንቱ አሁን ስላለው የክትባት ሁኔታ ሲያስረዱም አሁን በየቀኑ በአማካይ ሶስት ሚሊየን ክትባቶችን እየሰጠን ነው። በሳምንት ከ20 ሚሊየን በላይ ይሆናል። ቅዳሜ ዕለት ብቻ ከአራት ሚሊየን በላይ ክትባቶችን ሰጥተናል። ከ ስልሳ ሁለት ሚሊየን በላይ ለሚሆኑ ሰዎች የ አንድ መቶ ሀምሳ ሚሊየን ክትባቶችን በመስጠት የመጀመሪያዎቹ አገሮች ነን ሲሉ ተናግረዋል። ከዋይት ሀውስ የተገኘው መረጃ እንደሚያመለክተው በዩናይትድ ስቴትስ ውስጥ አርባ ከመቶ የሚሆኑ አዋቂዎች ክትባቱን ቢያንስ አንደኛውን ዙር ወስደዋል። 20 ከመቶ የሚሆኑት ዜጎችም ሙሉ በሙሉ ተከትበዋል። በመጨረሻም የዩናይትድ ስቴትስና የኢራን ባለስልጣናት ቪየና ላይ እየተካሄደ ያለው ንግግር ውጤታማ መሆኑን እየገለጹ ናቸው። ሁለቱ ወገኖችና የተቀሩትም የኢራንን የኒውክሌር መርሃ ግብር በሚመለከት እንደ አውሮፓውያን አቆጣጠር በ2015 የተፈረመው ስምምነት ውል እንዲያንሰራራ ለማድረግ ጥረት ይዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በሰጡት ቃል ለአሁኑ ከኢራን ጋር በቀጥታ ድርድር እንከፍታለን ብለን አንጠብቅም። ሆኖም ዩናይትድ ስቴትስ ለቀጥታ ድርድር ዝግጁ ነች፣ ለዲፕሎማሲም ዝግጁ ነች ሲሉ አብራርተዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞች የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ቢ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከመደበኞቹ የማኅበራዊ መገናኛ አውታሮቻችን በተጨማሪ በዋትሳፕ ላይ 2022276379 ላይ አስተያየታችሁን ተውልን። አሁን ወደ ቀዳሚው ዘገባ እናምራ። ዩናይትድ ስቴትስ ውስጥ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ ትናንት ዋሽንግተን ዲሲ ውስጥ ተካሂዷል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገው ትዕይንተ ሕዝብ ዓላማው በተለያዩ የኢትዮጵያ አካባቢዎች ብሔር የለየ በደል እየደረሰባቸው ነው ላሏቸው የአማራ ብሔር ተወላጆች ድምፅ ለመሆንና የአሜሪካ መንግስትም ብሔር የለየ ጥቃት እንዲቆም ጣልቃ እንዲገባ ለመጠየቅ መሆኑን አስተባባሪዎች ገልጸዋል። በዩናይትድ ስቴትስ የሚገኙ የአማራ ማኅበራት ያስተባበሩት ሰልፍ የተካሄደው ትናንት ረፋድ ላይ ጀምሮ ነው። ቦታው ደግሞ የአሜሪካ የውጭ ጉዳይ መሥሪያ ቤት ፊት ለፊት በሜትሮፖሊቲያን ፖሊስ ባልደረቦች ዓይን በመቶዎች የተገመቱት ሰልፈኞች በኢትዮጵያ የተለያዩ ስፍራዎች የአማራ ብሔር ተወላጆች ላይ በመድረስ ላይ ናቸው ያሏቸውን በደሎች አስተጋብተዋል። ለዚሁ ሰልፍ ሲል ከሚኖርበት ቺካጎ ወደ ዋሽንግተን ዲሲ መምጣቱን የነገረኝ የአማራ ፋውንዴሽን አባል የሆነው ሐሜድ መንገሻ የተቃውሞ አካል እንዲሆን የገፋውን ምክንያት አጋርቶኛል። የሕዝቤን ጩኸት ለማሰማት ከቺካጎ ድረስ እዚህ የመጣሁት አማራ በየቦታው ስለሚገደል ያንን ጩኸት ለማሰማት ነው የመጣሁት። የምናየው ነው፣ ወለጋ አማራ በሆናቸው ብቻ ሃይማኖታቸውን አልጠየቅም፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት አላለም ጀስት አማራ በመሆናቸው ብቻ እየተለዩ ከአካባቢው እንዲወጡ ተደርገው እየተገደሉ ነው። ቤኒሻንጉል ጉሙዝ በቅርብ የምናየው እንደዚሁ አማራ በመሆናቸው ብቻ እንጂ ሌላ ዘር በመሆናቸው አይደለም እየተገደሉ ያሉት። በቅርቡ ባየ ነው። አጣዬ አጣዬ ላይ በተደረገው አማራ የአማራ ብሔሮች እየተለዩ አንዳንዴ እንዲሁም መታወቂያቸውም እየተለየ የተገደሉበት ሁኔታ አለ። ያ ነው። በእርግጥ ኢትዮጵያ ውስጥ የተለያየ ቦታ ላይ ግድያ አለ። ነገር ግን እንደ አማራ ብሔር በመታወቂያ ወይም በዘሩ እየተለየ የተገደለ እስካሁን አላየንም። ያ ነው በእርግጠኝነት ለመናገር የምፈልገው። አማራ እየተለየ በዘሩ እየተገደለ ያለው በዚህ ምክንያት ነው። ሐሚድ የተቃውሞ ሰልፈኞቹ አቤቶታቸውን ያቀረቡለት የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ እየደረሱ ያሉን ብሔር የለዩ ጥቃቶችን እንዲያስታግስ ለመጠየቅ እንደታቀደም ተናግረዋል። ለበርካታ ዓመታት በኢትዮጵያ ሕዝብ ላይ ደርሰዋል የሚባሉ በደሎችን ለማሰማት የአሜሪካ የውጭ ጉዳይ መስሪያ ቤትንና ሌሎች መንግስታዊ ተቋማትን ደጅ ደጋግሞ የረገጠው ሽመለስ ለገሰንም ከሰልፈኞቹ መካከል አግኝቸዋለሁ። ኢትዮጵያና ኢትዮጵያውያንን ያሉበትን እጅግ አስቸጋሪ ሁኔታ የሚያውሰው ሽመልስ ምዕራባውያን ሀገሮች በኢትዮጵያ ፖለቲካ ውስጥ ካላቸው ሚና አንጻር እየደረሱ ናቸው የሚባሉ የሰብአዊ መብት ጥሰቶችን ለማስታገስ ጫና ፈጣሪነታቸውን እንዲጠቀሙ ይፈልጋል። ላለፉት ሶስት ዓመታት የዘር ማጥፋት በግልጽ በግልጽ እየተካሄደ ነው። በዚህ የዘር ማጥፋት ላለፉት ሳምንታት እንኳን ያየናቸው ነገሮች ኢትዮጵያውያንን በእውነት አስተኝቶ የሚያሳድር ነገር አይደለም። ይህንን የዘር ማጥፋት ስፔሻ በአማራው ላይ እየተካሄደ ያለውን የዘር ማጥፋት፣ በእምነታቸው ምክንያት እየተገደሉ ያሉ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች በኢትዮጵያ ላይ ያለው ኦርቶዶክስ ቤተ ክርስቲያን የሚደረገውን ቃጠሎ፣ ሌሎችንም እንዲሁ በግፍ የታሰሩትን እስረኞች ዛሬ በአሜሪካን መንግስት ያው ከተለያዩ ድርጅቶች ጥሪ ተደርጎ በዚህ ተገኝተናል። አሁንም የዓለም መንግስታት በኢትዮጵያ ላይ ኢንቮልቭ እንዲያደርግ ነው። ይህ ከዛሬ ሶስት ዓመትም በፊት የመጣውን በህዝባዊ ቢተኝነት የመጣውንም ለውጥ አሜሪካኖች፣ የዓለም መንግስታት ኢንቮልቭ አድርጎ ነው የአብይ አህመድ አስተዳደርን በቦታው ላይ እንዲቀመጥ ያደረገ። ይሄ ለኢትዮጵያውያን ግልጽ ነው እስቴ ካላቸው አሁን ደግሞ በእውነት በኢትዮጵያ ላይ ኢንቮልቭ አድርገው ወደ ክብ ጠረጴዛ ኢትዮጵያ ልትመጣ ይገባል። ይሄንን እንዲያደርጉ ነው ደግሞ ኃይሉም ሁሉም ነገር በእጃቸው ነው ያለው። በሰላማዊ ሰልፉ ላይ የኢትዮጵያ መንግስት ላይ ያነጣጠሩ ወቀሳዎች ቀርበዋል። ሳይበር ፋኖ የሚባለው የወጣቶች ቡድን አባል መሆኗን የነገረችኝ ከሰልፉ አስተባባሪዎች መካከል አንዷ የሆነችው ነቢያት ዳኜ የኢትዮጵያ መንግስት ጥቃቶችን ለማስቆም ያልቻለበትን ምክንያት ትጠይቃለች። ይሄ ሶስት አመት ሆኖታል። አማሮች በኦሮሚያና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም ብዙ ናቸው። መንግስትን የተቃወም ነው ቲፒኤልፍን ያንን የሚያክል ላይክ ሰራዊት ያለውን ቲፒኤልፍ ሄዶ መዋጋት ከቻለ ለምንድን ነው ኦሮሚያና ቤንሻንጉል ሄዶ ትንሽ ላይክ ሰራዊቶችን መዋጋት ለምንድን ነው? መንግስት አማራን መጠበቅ ያልቻለው መንግስት ከተባለ ለህዝቡ ነው መቆም ያለበት፣ ለህዝቡ ደህንነት። ከዚህ በተጨማሪም የሰብአዊ መብት ተቋማት በሌሎች ብሔሮች ላይ የሚደርሱ ጥቃቶችን በሚገልጹበት ልክ የአማራ ብሔር ተወላጆች ላይ እየደረሱ የሚገኙ በደሎችን በተገቢው ልክና አግባብ አለማስተናገዳቸውን አንስታ ነቢያት ትተቻለች። አማራ ላይ የሚፈጠረውን በየሳምንቱ በየሁለት ሳምንቱ በመቶዎች የሚቆጠሩ ህጻናት እናቶች፣ አዛውንቶች፣ በቃ ንጹሀን በማንነታቸው እየተጠቁ እያለ እነሱ ኢነፍ ከቨሪጅ እየሰጡት አይመስልም። አማራ በማንነቱ እየተገደለ እነሱ የሆነ ሴፕሬት ኢንሲደንት አስመስለው ነው አርቲክሉን ካየኸው የሚጽፉት። የተለየ ክስተት ወይንም ግጭት ማለትሽ ነው? አዎ፣ አማራዎች እንኳን ናቸው በማንነታቸው ተጠቅተው ነው ተመርጠው የተገደሉት አይሉም። ባለፈው ሳምንት ያወጡት አገንመን ኪልድ ተርቲ ትሪ ሲቪሊየንስ በጣም የተደባበሰ እውነቱን ያልያዘ ግማሽ እውነት የያዘ ነገር ነው። ላይክ አርቲክላቸውን የሚያወጡት ሰላማዊ ሰልፈኞቹ በኢትዮጵያ መንግሥት ላይ ያቀረቡትን ክስ በተመለከተ ምላሽ የጠየቅናቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ይህንን ብለዋል። ግድያውን ተከትሎ ጠቅላይ ሚኒስትራችንም ምክትል ጠቅላይ ሚኒስትራችንም ኤምባሲያችንም የንፁሃንን ግድያ በማውገዝ ይህንን የሽብር ተግባር የፈጸሙ አካላት በህግ ጥላ ስር እንደሚጠየቁ ተገልጿል። መንግስታችንም ይህንን በማጣራት ተገቢ እርምጃ የመውሰድ እንቅስቃሴውን ጀምረዋል። ተጠርጣሪዎችም በህግ ጥላ ስር መዋል ጀምረዋል። ስለዚህ መንግስት እየሰራበት ያለ በመሆኑ በእኛ በኩል ተመሳሳይ ችግሮች የትኛውም አካባቢ እንዳይከሰት ህብረተሰቡን በማስተባበር ህዝቡ በአንድ ልብ እንዲነሳሳይ ማድረግ ስራችን እንቀጥላለን። በዚህ አጋጣሚ ለአንሳብ ፈልገው የተለያዩ ውጫዊ ውጥረቶች ባሉበት በአሁኑ ወቅት እንዲህ አይነት የውስጣችንን ጉዳይ ሽብርተኛን እየለዩ በህግ የማስጠበቁ ነገር እንደተጠበቀ ሆኖ፣ ግን ደግሞ የሚከፋፍሉንን መንገዶች መከተሉ ብዙ የማይጠቅም እንደሆነም በዚህ አጋጣሚ ክሬን ለመለገስ ይፈልጋለሁ። አመሰግናለሁ። በተለያዩ የሀገሪቱ ክፍሎች ውስጥ ብሔርን የለየ በተለይ አማራ ተወላጆችን የለየ ጥቃት ከአንድም ሁለቴ ሶስቴ እየደረሰ ነው። የኢትዮጵያ መንግስት በሌሎች ቦታዎች ላይ ያሳየውን አይነት ፈጣን እርምጃ ባለመውሰዱ ተጠያቂ ነው ወይንም ደግሞ ወቀሳ ሊቀርብበት ይገባል የሚል ሙግት ቀርቧል። ዘለቄታ ያለው እርምጃ ያልተወሰደበት ምክንያት ምንድን ይላሉ? እንግዲህ ይህንን ጥያቄ የሚያነሱት ሰዎች ህወሀት ጽንፈኛው ኃይል የተሰነዘረውን ሽብር ተግባር ጋር አያይዘው ያንን በአጭር ጊዜ አሁን ላለበት ደረጃ ማድረስ ተችሎ እንዴት በዚህ መልክ በአማራ ብሔር ላይ በቤኒሻንጉል እና በኦሮሚያ በዋናነት እየተፈጸመ ያለውን ግድያ ማስቆም አቃተው በሚል ነው። እና ጠቅላይ ሚኒስትሩም ያው ተወካዮች ምክር ቤት በነበረው መድረክ ላይ ሲገልጹ በሽምቅ ሆኖ በስውር በሲቪል ያለው ሲጭምር ሆነው ሕዝብን የሚያሸብሩትን መቆጣጠር እና ለመግጠም የተዘጋጀ ኃይልን ሁለቱን መግጠም አንድ አድርገው የሚያቀርቡ ሰዎች የተሳሳቱ እንደሆነ እና መንግስት እነዚህን ኃይሎች ከህብረተሰቡ ጋራ በመተባበር ለህግ የማቅረብ ስራውን አጠናክሮ እየቀጠል እንደሆነ የገለጹበት ሁኔታ አለ። በዚህ አጋጣሚ ልብ ልንለው የሚገባ እነዚህን ኃይሎች እየመለመለ የሚልክብን በየትኛው ጉዳይ ላይ የሀገሪቱን ኢንትረስት ህግምት አስገብቶ እንደሆነ እናም ከውጭ ኃይልም ጋራ ተቀናይቶ ሊሰራ የሚችል መሆን አለመሆኑን መጠርጠር ይኖርብናል። ኢትዮጵያን ለመከፋፈል ቀላሉ ዘዴ በብሔርና በሃይማኖት መለያየት እንደሆነ የገባቸው አካላት በውስጥ አዳክመውን በውጭ ሊጭኑብን የሚፈልጉ አጀንዳቸውን ለመጫን እየሰሩ እንደሆነ ያው የተለያዩ ትንታኔዎች እንግዲህ የሚያሳይን ነው ማለት ነው። በሰልፉ ላይ ወቀሳ ከቀረበባቸው ዓለም አቀፍ የመብት ተሟጋች ድርጅቶች አንዱ አምነስቲ ኢንተርናሽናል ነው። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍስሃ ተክሌ በቀረቡት ወቀሳዎች አይስማሙም። ድርጅታቸው በተከታታይ ያወጣቸው መግለጫዎች የወቀሰውን ተቃራኒ የሚደግፉ እንደሆነ ይሟገታሉ። ቅሬታው ካለ ባለፉት አንድ ዓመትም ባለፈው ሁለት ዓመትም የሰራናቸውን ነገሮች መመልከት ብቻ የሚበቃ ይመስለኛል እና በተለያዩ ቦታዎች ላይ በመቶዎች የሚቆጠሩ ግጭቶችና ጥቃቶች ነበሩ የነበሩት ሁሉንም ከበር ማድረግ እንችላለን ማለት አንችልም። አንድ ሰውን ያለው አምንስቲ ኢትዮጵያ ላይ የሚሰራ ግን አቅማችን እና መረጃ ባለ መሰረት ያሉትን በሙሉ ለምሳሌ በምዕራብ ወለጋ ባለፈው ኖቬምበር ላይ የደረሰውን ቤንሻንጉል ላይ የደረሱትን ጥቃቶች አቅማችን ባለን መጠን ዘግበናል። የኩራ ፈርዳውንም እንደዚሁ፣ ከዛ በፊትም የነበሩትን ሌሎች ለምሳሌ ተፈጠረባቸው ቦታዎች ለምሳሌ ምዕራብ ወለጋ ውስጥ ሁለት ሺ አስራ በተለያዩ ጊዜ ያኔ እንግዲህ ጥቃት የተጀመረው በተለይ አማራ ነዋሪዎች ላይ ከ2018 ጀምሮ ነው፣ እና ማንም አሁን እንደዚህ ትኩረት ባልሰበበት ጊዜ ጀምሮ ስናረግ ነው የነበረው የተለያዩ የተፈናቀሉ ሰዎች ወሎ፣ የተለያዩ ቦታዎች ሰፍረው እንዳለው ያሉበት ሁኔታ የሚያመለክቱ የተለያዩ መረጃዎች እና መግለጫዎች ተናቃለን እና ይሄ ቅሬታ ማን ላይ ማተኮር እንዳለበት ግልጽ ያልሆነ ይመስለኛል። ድርጅቱ መግለጫዎችን ሲያወጣ እዛ ባለው ሀቅ ልክ ሳይሆን የሚያወጣው አንድ ብሔር ላይ ያነጣጠሩ መሆናቸውን ከመግለጽ ይልቅ የእርስ በርስ ግጭት አድርጎ ይሸፍናችኋል የሚል ቅሬታም ቀርቧል። ይህም ቢሆን ልክ አይመስለኝም። ምክንያቱም አሁን አምንስቲ አሁን የጠቀስኩ ለምሳሌ ቤኒሻንጉል ባለፈው ዓመት ዲሴምበር ላይ ክሪስማስ አካባቢ ላይ ያደረግነውን ምዕራብ ወለጋ እንደዚሁ አንድ ቀን ወደ ሀምሳ ምናምን ሰዎች የተገደሉበት የአማራ ተወላጆች ላይ የተኮረውን እና ሌሎችንም የቀድሞዎችንም ብታይ እንደ እርስ በርስ ግጭት አድርገን ያስቀመጥንበት ሁኔታ ያለም። በሰልፉ ተሳታፊዎች ዘንድ ለቀረቡ ቅሬታዎች ተጨማሪ መረጃ ለማግኘት በቅርብ ጊዜ ጥቃቶች ተደጋግሞበታል የሚባለውን የኦሮሚያ ክልል ባለስልጣናትን ለማግኘት በተደጋጋሚ ብንጥርም አልተሳካልንም። ሰላማዊ ሰልፈኞቹ ጥያቄያቸውን የያዘ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስገቡና መልስ እየጠበቁ እንደሆነም ሰምተናል። ለአሜሪካ ድምፅ ሀብታም ዚዩም ዋሽንግተን ዲሲ። ባለፉት ዓመታት ኢትዮጵያ ውስጥ የሚታየው የፖለቲካ አለመረጋጋትና አንድ ዓመት ያስቆጠረው የኮቪድ-19 ወረርሽኝ በአእምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ የጤና ባለሙያዎች ይገልጻሉ። በተለይ ግጭቶች እየተባባሱበት ባሉበት ወቅት ሱስ አምጪ ንጥረ ነገሮች እንደ ችግር መፍቻ እየተጠቀሙ ያሉ ወጣቶች ለጉዳት እየተጋለጡ እንደሆነ በቅዱስ ጳውሎስ ሜዲካል ኮሌጅ በሥነ ልቦና ሐኪምነትና ረዳት ፕሮፌሰርነት እያገለገሉ የሚገኙት ዶክተር ሙሉቀን ተስፋዬ ለአሜሪካ ድምፅ ተናግረዋል። ከዶክተር ሙሉቀን ጋር ቆይታ ያደረገችው ስመኝሽ ቆይናት ቀጥሎ ይቀርባል። በተለያዩ አጋጣሚዎች ከጊዜ ወደ ጊዜ በሱስ የተጠመዱ ወጣቶች ቁጥር እየጨመረ መሄዱን እንሰማለን ትክክል ነው ወይ? በሱስ የተጠመዱ ወጣቶች ቁጥር በአሁኑ ሰዓት ምን ይመስላል? ታዳጊ ወጣቶች ላይ የሱስ አምጪ ንጥረ ነገሮችን የማዘውተር ባህሪ እውነት ነው ጥናቶችም ከጊዜ ወደ ጊዜ እየጨመሩ እንደሆነ የሚያሳዩን የሆኑት እንግዲህ፣ በምክንያትነት ብዙ ነገሮችን መጥቀስ እንችላለን። አንዳንድ ጥናቶችን ሳይ በተለይ በሀገር ደረጃ የፖለቲካ አለመረጋጋቶች ሲኖሩ፣ ጦርነቶች ሲኖሩ፣ ሱስ የሚያስይዙ ንጥረ ነገሮችን የሚጠቀሙ ሰዎች ቁጥርም በዛው ልክ እንደሚጨምር ይገልጻሉ እና ኢትዮጵያ ውስጥ ከተላለፉት ጥቂት ዓመታት እንግዲህ የተለያዩ ችግሮች ይከሰታሉ እና እነዚህ ነገሮች ተጽዕኖ ያስከትላሉ በወጣቶች ለሱስ ተጋላጭ መሆን። እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ ያሳሰብ መታወቅ ይገጥመናል። እንደ መውጫ መንገድ ብለን የምንጠቀማቸው ነገሮች ይለያያሉ። በተለይ ወጣቶች አንዱ አትራፊ ያልሆነ የመውጫ መንገድ ብለው የሚወስዱት እነዚህ ሱስ አምጪ ንጥረ ነገሮችን አዘውትሮ መውሰድ ነው። እነዚህ ሱስ አምጪ ንጥረ ነገሮች ጊዜያዊ የስሜት ለውጥ ስለሚያመጡ የስሜት የተወሰነ የማነቃቃት፣ አንዳንዴ ደግሞ ነገሮችን እውነታውን አጥርተን እንዳናይ ስለሚያደርጉ ጊዜያዊ ጥቅሙን በመመልከት ወደዛ ነገር ሊገቡ ይችላሉ። ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት እሱ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ። ባለፈው አንድ ዓመት በኮሮና ወረርሽኝ ምክንያት ብዙ ቀውሶች የደረሱበት ጊዜ ነው። ቤት ውስጥ ከመቀመጥ አንስቶ የገቢ ምንጭን ማጣት፣ የመሳሰሉ ከትምህርት ገበታ መራቅ የመሳሰሉ ችግሮች ተከስተው ነበር እና እነዚህ በወጣቶች ላይ ያሳዩት ተጽዕኖ አለ ወይ? ልክ ነው። ኮቪድ አስራ ዘጠኝ እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን ብዙ ሱስ የመጠቀም እድልን የመክፈት ባህሪ ይኖረዋል። አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። ሌላው ሰዎች ወደ ሱስ አምጪ ንጥረ ነገሮች እንዲጠቀሙ የሚያደርጋቸው። ያልታከመ የአእምሮ መታወክ ነው። በኮቪድ ምክንያት እንግዲህ አብዛኛ የአእምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ እና ወጣቶች ወይም ደሞ ሌላው የማህበረሰብ አካል ወደ ሱሳምጭ ንጥረ ነገር የመጠቀም እድሉ የመጨመር የራሳቸው ሆነ ሚና ይኖራቸዋል። በእርግጥም ጥናቶችም ያንን ያሳያል። እስቲ እዚህ ጋ ምናልባት እየተነጋገርንባቸው ያሉት ሱሳምጭ ንጥረ ነገሮች የምንላቸው ምን አይነት ናቸው? በተለይ ኢትዮጵያ ውስጥ በአብዛኛው ወጣቶች የሚጠቀሙባቸው ንጥረ ነገሮች ምን አይነት ናቸው? መልካም። እንግዲህ ሱስ አምጪ የንጥረ ነገሮች የምንላቸው በርካታ ናቸው። እኛ በዘርፍ በዘርፉ እንከፋፍላቸዋለን። አንደኛው እና ዋናው ነው በብዙ በሀገራችንም በዓለም አቀፍ ደረጃም የብዙ ሰዎች ተጠቅተው የሚኖሩበት የአልኮል ችግር ነው። ሌላው እነኚህ ስቲሙላንስ የምንላቸው ናቸው በሚወሰዱ ሰዓት የማነቃቃት ባህሪ ያላቸው። እኛ ሀገር እንግዲህ እንደምታቂው በከፍተኛ ሁኔታ ያለው የጫት ሁኔታ ነው። ጫት እነ ስቲሙላንስ ከምንላቸው ውስጥ የሚመደብ ነው የሚሆነው። ሌላ ደግሞ እንግዲህ ለህመምን ማስታገሻ አንድ ፕሮሲጀሮ ሲሰሩ እንጠቀም አለን በሕክምናው ግን ደግሞ ግለሰቦች አላግባብ የሚጠቀሟቸው ፔቲድን የመሰለ ሞርፊን እነዛም እንደዚሁ ሳንት የንጥረ ነገሮች ናቸው። እኛም ሀገር የሚታዩ ነው የሚሆኑት። ሌሎቹ ደግሞ እነ ሄሮይን፣ ኮካይን እኛ ሀገር ደግሞ በብዛት ካናቢስ የሜሪዋና ምንለው አሁን አሁን ደግሞ ትራማዶል የሚታወቅ የህመምን የሚያስታግስ መድኒት ነው። በተለይ ታዳጊ ወጣቶች በትምህርት ቤት ስድሜ ላይ ያሉ በአብዛኛው ይህንንም እንደ ሱስ አስያዥ ነገር ይጠቀሙታል። በእርግጥም በዛ ምክንያት ችግር ውስጥ የገቡ አሉ። እና ኮመንሊ ከብዙዎቹ እነኚህ በብዛት የምናያቸው ሱስ አስያዥ ነገሮች ናቸው። የተለያዩ ሰዎች እንግዲህ በተለያዩ አጋጣሚዎች አልኮልም ሊወስዱ ይችላሉ። ሌሎችንም ነገሮች ሊጠቀሙ ይችላሉ። ነገር ግን አንድ ሱስ ችግር የሚሆነው መቼ ነው? አንድ ሰው ሱሰኛ የሚባለው በምን ያክል ደረጃ ላይ ሲደርስ ነው? ከአንዱ ግለሰብ ራሱን መግታት ካልቻለ ኢምፔርድ ኮንትሮል የምንለው ይህን እንጠቀማለሁ ብሎ አስበው ካሰበው መጠን በላይ ጊዜ በላይ የሚወስድ ከሆነ ያም ጣምጣ የሚለው ሁኔታ በጣም የሚያስቸግረው ከሆነ ፣ ሌላው ሶሻል ኢምፔርመንት የምንለው አንድ ሰው የተለያዩ ማህበራዊ ተግባሮቱን በሚያስተጓጉል ሁኔታ ከሆነና ያንንም እያወቀ የሚቀጥል ከሆነ ሌላው አንድ ሶስት ረዥም ጊዜ ሲወሰድ የተለያዩ የሰውነት ኬሚካላዊ እና አካላዊ ስርአትን በማወቅ ድንገት ሲቆም የሚፈጥራቸው ምልክቶች ይኖራሉ። አንዳንዴ ለህይወት አደገኛ ሊሆኑ ይችላሉ። ዊዝድሯል የምንላችኋሉ። ሌላው ቶለራንስ የምንለው አንድ ነገር በፊት በሚሰጠው ልክ ምንም አይነት ስሜት አለመፍጠር እና ተጨማሪ የመፈለግ ነገር ሊኖር ይችላል። እና እነኚህ ጥቂቶቹ ናቸው። በቁጥር አስራ አንድ አል ክራይቴሪያዎች ይኖራሉ። ስለዚህ አንድ ሰው ከእነኚህ መሀል ቢያንስ ሶስቱን ካሟላ ችግር የሚያመጣ የሱስ ተጠቃሚ ነው ብለን እናስባለን። አንድ ጥናት ሳይነበረ በሁለት ሀያ የተሰራ እና በመቀሌ ዩኒቨርሲቲ ውስጥ ነው ጥናቱ የተደረገው እና ከአምስት ተማሪዎች አንዱ ለዲፔንደንሲ ወይም ደግሞ ለሱስ ተጋላጭ ናቸው ይላል። እና ተማሪዎች አካባቢ ይሄ ተጋላጭነት የሚበዛበት ምክንያት ምንድን ነው? የተለያዩ ሃይስኩሎች ውስጥ ኮሌጅ ውስጥ የሚሰሩ ጥናቶች ተመሳሳይ አይነት ሁኔታን ነው የሚያሳዩት። ለዚህ አንድ ተጋላጭ የሚያደርገው ምንድን ነው? ትምህርት ቤቶች ውስጥ ዩኒቨርሲቲ ውስጥ ያሉ ወጣቶች ናቸው በብዛት ቅድም ባልናቸው ምክንያቶች ዋና ዋና ምክንያቶች ያው ተጋላጭ ይሆናሉ። ወጣቶች ነጻነት የሚያገኙበት ነው። ሙሉ ለሙሉ አብሯቸው የሚያግዟቸው ቤተሰብ አብሯቸው ላይሆን ይችላል። ሌላው እርስ በርስ ደግሞ ያለው ተጽዕኖ፣ አንድ ዶርም ውስጥ ብዙ አይነት ባህሪ ያላቸው ወጣቶች ይሆናሉ። ስለዚህ በዚህ ምክንያት እንግዲህ ካልታገዙ በሙያተኛ እንደ መውጫ መንገድም ሊወስዱት የሚችሉበት ሁኔታ አለ። ሌላው ያለመታደል ሆኖ እንግዲህ እንደዚህ አይነት ቦታዎች ላይ እነኚህ ሱስ አምጪ ንጥረ ነገሮች በብዛት እና በቅርበት ሲገኙ እናያለን እና ያም ደግሞ እንግዲህ ተማሪዎች ወደዛ እንዲሄዱ የራሱ የሆነ ግፊት ይኖረዋል። ከዶክተር ሙሉቀን ተስፋይ ጋር የተደረገው ቆይታ ተከታይ ክፍል በነገው ምሽት ስርጭታችን ይደመጣል። አሁን ወደ ሌላ ዘገባ እናምራ። የአሜሪካ የስነ አእምሮ ማህበር እንዳስታወቀው ከሆነ ካለም ህዝብ አስር በመቶ የሚሆነው የአእምሮ ጤና ችግር አለበት። ይህ ችግር ታዲያ በአብዛኛው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይ ጎልቶ የሚታይ ሲሆን ሴቶችና ህጻናትም በሰፊው የችግሩ ተጋላጭ ሆነዋል። ዘጋቢያችን የዮቴ ማቬንጋ በኪንሻሳ ያለውን ሁኔታ አስመልክቶ ያደረሰንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በኪንሻሳ ዳርቻ በሚገኘው የስነ አእምሮ ጤና ክሊኒክ ውስጥ ከሚገኙት ታማሚዎች መካከል አንዳንዶቹ ገና በአስራዎቹ እድሜ ክልል ውስጥ ያሉ ናቸው። ኔሊ የተሰኘች የሀያ ዓመት ወጣት ከሳምንታት በፊት የተፈጠረውን የአያቷን ሞት ተከትሎ ለጥቂት ቀናት ያህል የባህሪ ችግር ሲታይባት ሰንብቷል የሚሉት እናቷ ናቸው። ወንዳያቷ ቷ የሞተ ዕለት በኃይል ያለቀሰችው የሱ ህልፈት በገንዘብም በሞራልም ከባድ የሆነ ጉዳት አድርሶባታል። የኪስ ገንዘብም ሆነ ስጦታዎችን ይገዛላት ነበር። ቤቱን በሙሉ ምንቅርቅር አደረገችው። አሁን ግን ለውጥ አላት። ትንሽ ትንሽ ነው የምታወራው ብስጭቷም እርዶላታል በሌላኛው ክፍል ውስጥ ደግሞ ባለትዳርና የሶስት ልጆች እናት ነኝ የምትለው ካሮል የተሰኘች ብቸኛ ሴት አለች። እንዲህ ያሉ ስለ ራሷ የወሰደቻቸው የዋዠቁ አመለካከቶች ወደ አይምሮ ክሊኒኩ እንድትመጣ አስገድደዋታል። ባለፉት አራት ወራት ጊዜ ውስጥ ይህን መሰል የአይምሮ ጤና እክል ሲያጋጥማት ለሶስተኛ ጊዜ መሆኑ ነው። ነገር ግን ለመረጋጋትና ሁኔታዎችን ለማሸነፍ ከባድ እንደሆነባት ይሰማል። I am in my sixties. I have three children. Yes, I live with them. <laughs> እንደ አውሮፓውያኑ አቆጣጠር በ2005 ዓ ም ከተመሰረተ ጀምሮ የዶክተር ናሳላ ክሊኒክ ከ10 ሺ በላይ የሚሆኑ ህሙማንን አስተናግዷል። ዶክተር ናሳላ በቀን የተለያዩ አይነት የአእምሮ ጤና ችግር ካለባቸው አራት ህሙማን ጋር ይገናኛሉ። በጣም ከባዱና ሐኪሞቹን የሚያስቸግሯቸው ነገሮች ታዲያ የአይምሮ አለመረጋጋት ረብሻና የህሙማኑ ያሉበትን ሁኔታ አለመቀበል መሆኑን ዶክተር ናሳላ ይናገራሉ። አእምሮአቸውን ሙሉ ለሙሉ ከሳቱ ሰዎች ጋር መገናኘትና ሰዎችን ወደ መደበኛ ሕይወት መመለስ አለብን። ይሄ ለእኛ በጣም ከባድ ነው። ለዚያም ነው ቢያንስ ህሙማኑ ከስነ አእምሮ ሐኪም ጋር የሚማክሩበት 45 ደቂቃ የሚያስፈልገው። የስነ አእምሮ ሕክምና ሁለት ነገሮች አሉት። አንደኛው እጅግ ብዙ መድኃኒቶችን የሚያካትተው የመድኃኒቱ ክፍል ሲሆን፣ ሌላው ደግሞ ለህመምተኛው በቡድን አሊያም በተናጠል የሚደረግ የባህሪዊ ህክምና ነው። እነዚህ ነገሮች ላይ እውቀት ያስፈልጋል። አእምሮ ጤና መታወክ በዘር፣ በአካባቢያዊ ተጽዕኖ አሊያም በሌሎች ጉዳቶች አማካኝነት ፈጠሩ የጎንዮሽ ጉዳቶች ሊመጣ ይችላል። የስነ አእምሮ ድጋፍ ታዲያ አብዛኞቹን ህሙማን እንዲድኑ ያግዛል። በክሊኒክ ውስጥ ያገኘናቸው የቀድሞ ታማሚ መዳናቸውንና በተከታይ ቀጠሮ መምጣታቸውን እንዲህ ያስረዳሉ። ከወራት በፊት ሕክምናዬን አጠናቅቄ ያለው አሁን በቀጠሮ ብቻ ነው የምመጣው። ምናልባትም ይሄ የመጨረሻ ቀጠሮ ሊሆን ይችላል። የዴሞክራቲክ ሪፐብሊክ ኦፍ ኮንጎ መረጃዎች እንደሚያሳዩት ከሆነ በሀገሪቱ የውጭ ታማሚዎችን የሚያስተናግዱ ሶስት ተቋማቶች ሲኖሩ ስምንቱ የህሙማን ማረፊያ አላቸው። ከእነዚህ ውስጥ ስድስቱ የስነ አእምሮ ሆስፒታሎች ሲሆኑ ቀሪዎቹ ሁለቱ ደግሞ በሆስፒታል ውስጥ የሚገኙ ልዩ ክፍሎች ናቸው። ይሁንና ሁሉም የሰው ኃይልና የበጀት እጥረት አለባቸው። ከሀገሪቱ ዓመታዊ በጀት ውስጥም ለአእምሮ ጤና የሚመደበው አንድ በመቶ ብቻ ነው። ለይቬት ማቪንጋ ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረስ። እስካሁን ድረስ አብረናችሁ ነበርን። የነገሰ ይበለን። መልካም ምሽት።